ፎርማጆ በመባል የሚታወቁት የሶማሊያው ፕሬዝዳንት ሞሀመድ አብዱላሂ መሀመድ እና ጠቅላይ ሚኒስተራቸው መሐመድ ሁሴን ሮብሌ ከታሰበለት የጊዜ ሰሌዳ በዘገየው የሶማሊያ ምርጫ ምክንያት በድጋሚ የተጋጩ ሲሆን ፎርማጆ መግለጫ በማውጣት ጠቅላይ ሚኒስትሩን ከስራቸው አግደዋቸዋል። ፕሬዚዳንቱ ጠቅላይ ሚኒስትሩን እንደ አውሮፓውያን አቆጣጠር በሀያ ሀያ አመተ ምህረት በተገባውና የመስከረም አስራ ሰባት ስምምነት በመባል የሚታወቀው ስምምነት መሰረት የሀገሪቱን ምርጫ ተግባራዊ አላደረጉም ሲሉ ከሰዋቸዋል። ይህ ስምምነትም የሀገሪቱን መሪ የሚመርጡ አንድ መቶ አንድ ተወካዮች የፓርላማ አባላትን እንዲመርጡ የሚያደርግ ነው። ይህን ተከትሎ ጠቅላይ ሚኒስትር ሮብሌ በበኩላቸው የፕሬዝዳንት የፎርማጆ ትችት የምርጫውን ሂደት ለማስተጓጎል ያቀደ ነው ያሉ ሲሆን ፕሬዚዳንቱ ከስራቸው ካገዷል ቸው በኋላ ዛሬ በቪዲዮ ባስተላለፉት መልእክትም ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። ሮብሌ ይሄ የቀድሞ ፕሬዝዳንት መሐመድ አብዱላሂ ፎርማጆ መግለጫ እንደ ጠቅላይ ሚኒስትር ለመስራትና በከሸፈ መልኩ በወታደራዊ ሁኔታ የጠቅላይ ሚኒስትሩን ቢሮ ለመውሰድ መሻት ይህ ህገ መንግስታዊ ነው ያሉ ሲሆን ለሚፈጠረው ነገር በሙሉ ኃላፊነቱ የፎርማጆ ነው ብለዋል። አስከትለውም ካቢኔው ሀገሪቱን ለመምራት ኃላፊነት አለበት፣ ስለዚህም የሀገሪቱ የጸጥታ ኃላፊዎችና ወታደሮች በቀጥታ ትእዛዝ ከእኔ ነው የሚቀበሉት ሲሉ ተናግረዋል። በዚህ ውዝግብ ውስጥ የተቃዋሚ ፓርቲ አባላቶች ድጋፋቸውን ለጠቅላይ ሚኒስትር ሮብሌ አሳይተዋል። ዳሄር ኮሮ የፖለቲካ ተንታኝ ሲሆኑ አስቸኳይ የሆነ እርምጃ ሊወሰድ ይገባል ሲሉ አሳስበዋል። ሶማሊያውያን በቀጠለው የምርጫው ዝግም ምክንያት በአመራሮች ላይ እምነት እያጡ ነው። ዓለም አቀፉ ማህበረሰብም መሪዎቹ ቃላቸውን እየጠበቁ ባለመሆኑ እየተሰላቸ ነው። በሌላ በኩል ደግሞ የአልሸባብ ኃይልና ስጋት እያየለ ነው። ስለዚህ አስተማማኝ የሆነ ምርጫ ለማካሄድ አንዳንድ ነገሮች ላይ አስተያየት ማድረግና መቻቻል አለብን። ሀገሪቷ በአስከፊ አየር ንብረት ለውጥ የተነሳ የምጣኔ ሀብት ችግር እንዲሁም የጎሳ ጦርነት ያለባት ሲሆን እያደገ የመጣው የፖለቲካ ትንንቅና አለመተማመንም ይበልጥ እንዳትረጋጋ እንደሚያደርጋት የፖለቲካ ተንታኞች እየተናገሩ ይገኛሉ። ዩናይትድ ስቴትስ እና ብሪታንያም የዛሬውን ሁኔታ ተከትሎ በአስቸኳይ ውይይት እንዲደረግ አሳስበዋል።